የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመት ጀመረ። ጋቢና ቪኦኤ ኤደን ገረመውና ሀብታሙ ስዩም በሳምንቱ ውስጥ ከተሰሙት ጥንቅሮች መካከል መራርጠን ይዘንላችኋል። አብራችሁ እንድታመሹ እንጋብዛችኋለን። ጋቢና ቪኦኤ ሰላምታ። ሐዋሳ ከተማ አዲስ ኪዳን ቤተ ክርስቲያን መስራችና አገልጋይ ዮናታን አክሊሉን ይዘንላችኋል። አገልጋይ ዮናታን ላለፉት ሁለት ዓመታት መልካም ወጣት የተሰኘ መርሀብ ግብር ቀርጾ ወጣቶች የባህሪ ለውጥ እንዲያመጡ የሚያግዝ ስልጠና ሲሰጥ ቆይቷል። በዚህ መርሀ ግብር ላይም ሰላሳ ሺህ ወጣቶች እንደተሳተፉ ነግሮናል። ዘጋቢያችን ዮናታን ዘብዴዎች ከዮናታን አክሊሉ ጋር ቆይታ አድርጓል። መልካም ወጣት በ2009 ዓ ም የተጀመረ ፕሮጀክት ነው። በክረምት ወቅት ብዙ ወጣቶች ከትምህርት የሚያርፉበት ጊዜ ነው። ያን ጊዜ በመጠቀም ቤተሰቡን የሚወድ ሀገሩን የሚወድ ተግባቢ፣ ስደትን አማራጩ ያላደረገ እኔ ከማለት ይልቅ እኛ ማለት የሚቀናው የችግር ሳይሆን የመፍትሄ አካል መሆን የሚስማማው ወጣት መፍጠር በሚል ሀሳብ የተጀመረ ፕሮጀክት ነው። አሁን የመጨረሻ ላ ስልሳ አምስት በመቶ የሚሆነው የኢትዮጵያ ሕዝብ ወጣት ነው። ከመቶ አምስት ከመቶ አስር ሚሊዮን ውስጥ ማለት ነው። የነገዋን ኢትዮጵያ ከመስራት አንጻር ዛሬው ያለው ወጣት ላይ መስራት ምንም የማያጠያይቅ ጉዳይ ነው። ስለዚህ የማያቋርጥ ደግነት ባለቤት በመሆን ጥቅሙን ለሌሎች ጥቅም የሚያፈስ እና ባለፈ ትዝታ እስረኛ ያልሆነ ድንበር የሌለው በዘር በሃይማኖት፣ እና በሌሎች የጥላቻ ድንበር ሳይገደብ በመልካምነት ለኢትዮጵያ ብሎም ለዓለም መልካም አስተዋጽኦ የሚያበረክት ዜጋን መፍጠር ነው የመጨረሻው አላማችን ማለት ነው። የስልጠናው ይዘት ምንድን ነው በሚል ላይ ትኩረት ያደርጋል። የስልጠናው ይዘት ሁለንተናዊ ነው። መንፈሳዊ ያለው፣ ስነ ልቦናዊ ያለው፣ በማህበራዊ በኢኮኖሚያዊ እንደዚሁም ደግሞ በስነልቦና በሁሉ አቅጣጫ የበለጸጉ እንዲሆኑ ማስቻል ነው። መንፈሳዊ ብቻ አይደለም። ለዚህ ደግሞ ማሳያው አሁን ለምሳሌ ዘንድሮ ከሚማሩት 30ሺ ወጣቶች ውስጥ 36 ፐርሰንት የሚሆኑት ከፕሮቴስታንትነት ውጭ ያሉ የእምነት ተከታዮች ናቸው። እድሜያቸው ከ15 ዓመት ጀምሮ እስከ 50 ድረስ ያሉ ሰዎች ይማራሉ። ከዚህ ውስጥ በዲግሪ ግራጅዌት ያደረጉ አሉ፣ በማስተርስ ሌቭል አሉ፣ በፒኤችዲ ሌቭል አሉ፣ እንደዚሁም ደግሞ በሃይስኩል በኤሌመንተሪ ደረጃ አሉ። ከትምህርት አንጻር ስትመለከተው ማለት ነው። እንደዚሁም ደግሞ በሱስ ውስጥ በተለያየ ወንጀል ነክ ነገር ውስጥ ያሉ፣ በከፍተኛ አዲክሽን ውስጥ ያሉ አሉ። እንደዚሁም ደግሞ ከዚህም ደግሞ ነፃ የሆኑ አላማ ያለው ህይወት መኖር የሚፈልጉ ወጣቶችም አሉ። ሁሉን አቀፍ የሆነ ይዘት አለው። ስልጠና ውስጥ ሱስና ሱሰኝነትን የተመለከተ ጉዳዮች በስፋት ይነሳሉ ማለት ነው። በትክክል አንዷ ርዕሳችን ራስን የመግዛት ክህሎት የሚል ሆኖ ሱስ ማለት ምን ማለት ነው? ልማድ ማለት ምን ማለት ነው አንድ ሰው በሱስ ተያዘ ብለን ስንል ምን እያለ ነው የሚል አንድ ራሱን የቻለ ትምህርት አለ። በእርግጥ ይህን ፕሮጀክት እንደ ጀምር ምክንያት የሆነኝ ወጣቶች በሱስ ውስጥ መዘፈቃቸው አይደለም። ከበፊትም ጀምሮ በውስጤ የነበረ ራእይ ነበረ፣ ወጣቶችን ማስተማር መልካም ወጣት። በአጠቃላይ ሀሳቡ ለሱስ ላለበት ብቻ ብዬ የሚዘጋጅ አይደለም። ለምሳሌ አንደኛው ሀሳብ ማንነት፣ ራእይና ዓላማ የሚል ነው ስለዚህ ስለ ማንነት ራዕይና ዓላማ ይማራሉ። እንደዚሁም ደግሞ ራስን ስለ መግዛት ክህሎት ይማራሉ። ሌሎች ከዚህ ጋር ይቅርታን መረዳት አስፈላጊነት የሚል ትምህርት ይማራሉ። እንደምታውቀው አሁን ሀገራችን ያለችበት ሁኔታ የቂም የቁርሾና የጥላቻ ወሬዎች፣ ትርክቶች በስፋት የሚነገሩበት ስለዚህ ወጣቱ አሁን ስለ ቂም በቀል ጥላቻ ብቻ ሳይሆን ስለ ይቅርታ መማር መቻል አለበት እና ከዛ አንጻር ይቅርታንም ይማራሉ እና ሁሉን አቀፍ ነው ትምህርቱ። መልካም ብዙዎች የአሁን ወጣት ወይም የዛሬ ወጣት ታላቁን የማያከብር ቤተሰቡን የማያከብር የማይሰማ ስሜታውነት የተጠናወተው በሱስ ተጠመደ ሀገሩን የማይወድ በርካታ መገለጫዎች ይሰጡታል። እና ያንተ ግንገባ ምንድን ሁሉም ነው ማለት ይከብዳል። በጣም እንግዲህ ሀገሩን የማይወድ ቤተሰቡን የማያከብር በቤተሰቡ አውድ የማይኖር ስሜታዊ በቀላሉ ለግጭት የሚቀጣጠል ወጣት እንዳለ ሁሉ ደግሞ በጣም ራሱን የሚገዛ ለምን እንደሚኖር የሚገባው አላማ ያለው ሀገሩን የሚወድ በስደት ማያምን ደግሞ ወጣት አለ። ስልጠናውን ከጨረሱ በኋላ ወይም መሀል ላይም ምስክር ትሰጣሉ። ተለወጫለሁ፣ እንደዚያ ሆኛለሁ፣ እንደዛ አስቸጋሪ ጊዜ አሳልፍ ለምብ አንተም ለኦደንስ የምናገራም እና እነሱ በእርግጥ ከሱ ስል መውጣታቸው በምንድን ነው ታረጋግጥላለ። እንግዲህ ለውጥ ሂደት ነው ለውጥ እዚህ በሚመጡበት ጊዜ ለውጥን ይጀምራሉ እንጂ ለውጥን አይጨርሱም። እነሱ አይደሉም አንድ ጤነኛ ሰው በለውጥ ሂደት ውስጥ ነው እንጂ የቆመ ለውጥን የጨረሰ ማንም የለም። ለውጥን ጀምረውታል እንጂ አልጨረሱትም። በዛ የለውጥ ሂደት ውስጥ መውደቅ፣ መነሳት አለ። አልተለወጡም ብለ ለመፈረጅና ለማለት አትችልም። እነሱ ናቸው የመጀመሪያ የለውጣቸው እማኞች፣ ምስካሪዎች ማለት ነው። ካስተማርኳቸው ወጣቶች ውስጥ ምስክርነት ሰጥተው በእርግጥ የተለወጡ ብቻ ሳይሆን ሌላውን እስከ መለወጥ ድረስ የተለወጡ እጅግ ብዙ ወጣቶች አሉ። የተለያዩ የሀገሪቱ ኮርኔሮች ነው ተመልሶ ሲሄዱ ማን ነው እዛ ጋር የሚያያቸው? አሁ እንግዲህ አሁን በቴሌቪዥን ጥሪ እያደረግን ይገኛል። እንደምትመለከተው ከሁሉም የኢትዮጵያ ከተማዎች መጥተዋል። ከኤርትራ፣ ከአሜሪካን፣ ከኖርዌይ፣ ከካናዳ፣ ከአውስትራሊያ፣ ከሁሉም፣ ከዱባይ፣ ከሁሉም ማለት ነው እና ሲመለሱ ወደ ማህበረሰባቸው ወደ ቤተሰባቸው ይቀላቀላል። በእርግጥ አሁን ባለን አደረጃጀት እያንዳንዱ ወጣት ወደሚመለስበት ቦታ ሄዶ እንዲያዝ እንዲጣቀፍ ለማድረግ የአደረጃጀት ውስንነት፣ የአቅም ውስንነት አለብን። ለዚህ እያደረግን ያለ ነው በማህበራዊ ሚዲያና በቴሌቪዥናችን ሲመለሱ በኃላፊነት ልጆቻቸው እንዲቀበሉ እና እንዲንከባከቧቸው ጥሪ እያደረግን ነው። የአደራ ጥሪ እያቀረብን ነው፣ ለመላው የኢትዮጵያ ሕዝብ ማለት ነው። ያንተን ልጅ መንከባከብ ያለብኝ ለአንተ ልጅ ብዬ አይደለም፣ ለእኔ ልጅ ነው አንዳንድ ሰዎች የእነሱ ልጅ ምንም ችግር ስለሌለበት ጸጥ ይላሉ፣ ግን የአንተ ልጅ የኔ ልጅ ጓደኛ መሆኑ ማይቀር ጉዳይ። ነገ የእኔም ልጅ የማይጠፋበት ምንም ምክንያት የለም። ከዚህ አንጻር እያንዳንዱ ማህበረሰብ እንደ ራሱ ልጅ ተቀብሎ መንከባከብ አለበት ብዬ አስባለሁ። ዘንድሮና ባለፉት ሁለት ዓመታት ውስጥ አገልጋይ ዮናታን አክሉ ያሰለጥናቸው ወጣቶችን ቪኦኤ አግኝቷቸው ሱስ ስለማቆማቸውና ስለለውጣቸው የጠየቃቸው ሲሆን ቤተሰቦቻቸውም የምርም ልጆቻችን ተለውጧል ብሎናል። ለአብነትም አቤል ትንሽ የማይባል የእድሜዮን አንጓዎች በሶስት ተቀምቷል። አስሻጭ ሳለው እቅም አለው እጠጣ አለው። እንደዚሁም ደግሞ ምስክርነቴን እንዳያችሁት ሴት ዲለር ነኝ ወይም አልበ ሚስት እንደተባለው ማለት ነው። ሴቶችን ለሹገር ዳዲዎች ነበር የሚሰጠው በቃ ሚዝረብል ነበር ህይወቴ። አሁን ግን የተስተካከለ ህይወት ነው ያለኝ ደግሞ በዛ ደስተኛ ነ። እዚህ ግድም ደግሞ ዲቦራ ስዩም በሱሳሱስ ምክንያት ጭንቅላቴ ዳሜጅ ነው ትላለች። ብቻ በብዙ መንገድ እግዚአብሔር ረድቶኛል፣ አሳልፎ አልሰጠኝም እንጂ እንደውም እንደሰራሁት ስራ አሁን ላይ የምገኝ ሰው አልነበረም ያልኩኝ በእግዚአብሔር ምረት ና ቸርነት ነው አሁን እዚህ ያለሁት። ማለት በጣም በቃ በጣም እንደነገርኩ በጣም ተጎድቻለሁ። ከዛም በላይ ማላስታውሳቸው ነገሮች ይኖራሉ እንጂ በተለይ ዊድ ባለፈው ዕለት ሄጄ የነበርኩት ሐኪም ቤት እና ሚሞሪ ሉዝ አድርጌ ያለ ና መድኃኒት እየጠቀምኩ ነው። ስለ ድሮ ምንም ነገር አላስታውስም። አስራ ሶስት አመታትን የጫት የስጃራ የጋንጃ እንዲሁም የአልኮል ባሪያ እንደነበር የሚናገረው ወጣት ኪላ ወይም ቦስ በሚባል በቅጥል ስሙ የሚታወቀው የአዲስ አበባ ልጅ ዘንድሮ ባላቆም ኖሮ መሞቴ አይቀርም ነበር ብሎናል። በጣም ብዙ ነገርን ያሳጣኝ በቃ ብዬ ልንገር። ከእነዚህ ወጣቶች ከቤተሰቦቻቸውና ከአገልጋይ ዮናታን ጋር ያደረገውን ሙሉ ቆይታ በሚቀጥለው ክፍልት ይዘን የምንቀርብ ይሆናል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ አዋሳም። የሰላምና እድገት ዋንጫ በሚል መሪ ቃል አስመራ ላይ አስር ቡድኖች የተሳተፉበት የእግር ኳስ ጨዋታ በመደረግ ላይ ይገኛል። ዕድሜያቸው ከአስራ አምስት ዓመት በታቸውን ወጣቶች በሚሳተፉበት ወዚህ ውድድር ላይ እግር ኳስ ከፉክክር ባለፈ ህዝብን ለማቀራረብ ያለው ኃይልም እየታየ እየታየን ይለናል የአስመራው ዘጋቢያችን ብርሃነ በረሀ ምስክር የሚሆኑለት አንድ ኢትዮጵያዊና አንድ ኤርትራዊ ተጫዋቾችም አናግሯል። አመሰግናለሁ፣ እድሉን ስለሰጠኝ። እኔ ኢንተርናሽናል ዳኛ ለማ ንጉሴ ይባላሉ። ከኢትዮጵያ ነው የመጣሁት። እንደሚታወቀው እንግዲህ የሴካፋ የምስራቅ አፍሪካ ሀገራትን ያካተተ እድሜያቸው ከ15 ዓመት በታች የሆኑ ውድድራቸውን በኤርትራ እንዲያደርጉ ከተወሰነበት ሰዓት ጀምሮ እዚህ ተገኝተናል። እኔ የመጣሁት ያው ሴካፋ ከተመረጡት ዳኞች አንደኛ ሆኜ ከኢትዮጵያ መጥቻለሁ። እዚህ ያለው ድባብ ተጀምሮ እስካሁን ሰዓት ድረስ ያለው እጅግ በጣም በተረጋጋና መሪ ቃሉን ያቀፈ እንዲሁም በወንድማዊነት ያዘለና መተሳሰር በአንድነት በፍቅር አብሮ መኖር ምን ያህል አስተማሪ ሊሆን እንደሚችል የሚያሳይ በአገሪቷ ላይ በከተማዋ ላይ በተለይ በአስመራ ላይ እያዩ ያሉት ሰላምና ሕዝቦችን ለማቀራረብ የሚደረገው ጥረት ከምንም በላይ እጅግ በጣም የሚያስመሰግነው ከተማው ያለው ጸጥታ ለኛም ለመጣነውም ያላቸው ከብሬታ ድጋፍ አላስፈላጊ የሆኑ ነገሮች ማታይበት ከተማ ሆኖ አግኝቸዋለሁ። ደዋው ይመስላል። ምን እንደምታለው? እስኪ እንደዚህ አይነት ውድድር ለስፖርት እድገት፣ እንዲህ አይነት ውድድር እንግዲህ እንደሚታወቀው ከዚህ በፊት ሲካፋ ከሚያዘጋጃቸው ውድድሮች ለየት ብሎ በአሁኑ አመት የቀረበው እንደመጀመሪያነቱ ለእያንዳንዱ ተሳታፊ ሀገራት የሚሰጠው ትልቅ ድምታ አለው። ይሄም የሆነበት ምክንያት ለራሳቸው ለብሔራዊ ቡድኖች ክራስሉ ትክ አሁን ብሔራዊ ቡድኖቻቸውን ለማጠናከር ከታች መሰራት አለበት ከሚለው መሪ ቃል አንጻር እንደዚህ አይነት ውድድሮች ለአንዳንዱ አገር ተተኪዎችን ለማፍራት ከታች ተሰርቶ ወደ ላይ ላላቸው ግብአት ሊሆኑ የሚችሉ የብሔራዊ ቡድን ተጫዋቾችን ለማፍራት የሚያስችል ትልቅ አቅም ይፈጥራል የሚል ና ትልቅ ራይ ይዞ የሰነቀ ውድድር ሆኖ ነው የሚታየው። የውድድሩ መሪ ቃልም የሰላምና አንድነት ዋንጫ የሚል ነው። ና ይህንንስ በአፍሪቃ ቀንድ የተፈጠረውን ሰላም በማጠናከር በኩል ምን እንደምታዊ ምን ሚና ይጫወታል ትላለ? በጣም ጥሩ። እኔ በሁለት አይነት መልኩ መለከተዋለሁ። አንደኛው እንደ ኢትዮጵያዊነት ከዚህ ቀደም የነበረው ድባብ ቀርቶ በሰላምና በአንድነት መሪ ቃሉ እንደሚለው ውድድሮችን በማዘጋጀት የተፈጠረ የውድድር ሁኔታ ነው እና እኔ እንደ አንድ ኢትዮጵያዊ እዚህ አስመራ በመምጣቴ እጅግ በጣም የተደሰጥኩበትና የህዝብ ለህዝብ ግንኙነቱ ይበልጥ ምን ያህል ተጠናክሮ በአንድነት ላይ የተሳሰረ ወንድማዊ ህብረትን የያዘ ሁኔታዎችን ነው ያየሁት። እጅግ በጣም ተደስቻለሁ። በሁለተኛ መልኩ ደግሞ እንደ ዓለም አቀፍ እግር ኳስ ዳኛ ሆኜ እነዚህን ከታች ታዳጊ ተጫዋቾችን ወደ ላይ ብቃት ኖሯቸው ሀገሮቻቸው ወክለው ሊመጡ የሚችሉበትን ብሔራዊ ቡድኖቻቸውን ሊተኩ በሚችሉበት አይነት መልኩ ለማዘጋጀት እዚህ ውድድር ላይ በመገኘቴ እጅግ ያስደስተኛል። ከምንም በላይ ግን እዚህ አስመራ ያየኋቸው ሁኔታዎች እጅግ በጣም ያስደስታሉ። ሰላም አለ፣ የህዝቡ ፍቅር አለ ህዝቡ ከምንም በላይ ከበሬታ ይሰጣል። ለእኛም የሚሰጡን ወንድማዊ አይነት ቀረቤታዎች በሙሉ እጅግ የሚያስደስቱና ከመቼውም በላይ ይሄ የአስመራ ላይ ያለው ውድድር በእውነትም መምጣት የነበረበት እዚህ መዘጋጀት እንደነበረበት የሚያስመሰክር ነው። አስተማሪ ሀይለ ዘ ወንጌል ይባላለሁ። በሀገራ ፌዴሬሽን ደግሞ የውትድርና የዲስፕሊን ኮሚቴ ነኝ። መጀመሪያውን ይህን በሀገራችን በመካሄዱ በጣም ደስ የሚል ነገር ነው። ለኤርትራ ደግሞ ትልቅ የሆነ ተሞክሮ ነው ያለ ነው። በጣም ደስ የሚል ጊዜ ነው የምናሳልፍ ያለ ነው ማለት ነው። አስር ብሔራዊ ቡድኖች መጥተዋል። ና እስኪ እንዴት ገመገምካቸው ብቃታቸው ምን ይመስላል? እስኪ በትክክል ያ አስሩን ቡድኖች የመጡት ግራስሩት የመጡ ናቸው ለመባል እንችላለን። ይህን ቡድኖች በጣም ተላላቆች ናቸው። በሁለት ክፍለዋለን። ኤርትራ፣ ሱዳን፣ ኢትዮጵያ፣ ሶማሊያ ቡድኖች በጣም ትንሽኖች በ15 እድሜያቸው ነው የመጡት። ሌላው ግን ትልልቅ አላቸው፣ ትንሽ ደግሞ አላቸው። ስለዚህ ይህን ቡድን ግን ብዙ ተሞክሮ የሚቀስምበት አጋጣሚ ነው ለመባል እንችላለን። ኢትዮጵያና ኤርትራ ከተፈጠረው ሰላም ጋር በማያያዝ ይህን የሰላምና የእድገት ዋንጫ እሚለው ስፖርት ለሰላም ምን ያህል ጥቅም እንዳለው፣ እስኪ ስፖርት ብዙ ጠቀሜታ ነው ያለው። ስፖርት ካለ ሁሉም ህዝብ ለህዝብ መገናኘት ታላቅ ድጋፍ ነው ያለኝ። በዚህ የፒስ ኤንድ ዲቨሎፕመንት ካፕ በጣም ለህዝቡም ተራርቆ የነበረውን ለመገናኘት በህዝብ ለህዝብ ፍቅር እንዲያደርግ ሀገር ለሀገር ሁሉም በስፖርት ተቃቅፈው ለመኖር በጣም ጠቀሜታ ነው ያለው። እንዳየነው ኢትዮጵያና ኤርትራ በነበረበት ጦርነት ትቶው በሰላም በመሆኑ በጣም ሁሉም መጥተዋል ማለት ነው ስለዚህ ደስ የሚል ነው ሱድንና ደቡብ ሱዳን በሌሎች ሀገሮች በቀንደ አፍሪካ ያሉ ሀገሮች ሰላም መሆናቸውን የዚህ መርአያ ነው እና ደስ የሚል ነገር ነው መምህር ሀይል በጣም አመሰግናለሁ አመሰግናለሁ ዶክተር ሃኒባል ካሳሁን እባላለሁ የኢትዮጵያ አንደር ፊፍቲን ናሽናል ቲም ጠቅላላ ሀኪም ነኝ ከአዲስ አበባ ነው የመጣ ነው ሴካፍ ውድድሩ ለእግር ኳስ እድገት ትልቅ ይሄኛው አንደር ፊፍቲን የሚለው ትልቅ ተስፋ ያለው ፕሮግራም መስሎ ይሰማኛል ድንግኛ ይሰማናል። የሚቀጥለው የናሽናል ቲም ተጫዋቾች ከዚህ ይወጣሉ ተብሎ የሚታመን ነው። ልጆቹ የጨዋታም ኤክስፖር ይኖራቸው ነው። ከዛ በላይ ደግሞ አስመራ ውስጥ መደረጉ ለእኛ ለኢትዮጵያውያን ደግሞ መተን እዚህ መጫወት በመቻላችን ከፍተኛ ደስታ ነው የሚሰማ። ጨዋታው እስካሁን ያው ደህና ነው እየተካሄደ ነው ያለው። ፕሮግራሙም አሪፍ ነው። ዝግጅቱም እስካሁን በጣም ደስ የሚል ነው ያለው። ሁሉንም እንግዶቼ በተከታታዮች ስም አመሰግናለሁ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ። ኢትዮጵያ በበርካታ ሀገራት ክልክል የሆነውና በሰዎች ላይ የመነቃቃት ስሜት የሚፈጥረው ጫት እፅ የሚመረትባትና የሚሸጥባት ሀገር ናት። በዚህ ሱስ የተያዙ ወጣቶች የተከሰተባቸውን የጤናና የሥነ ልቦናው ጥንቅጥ ለመግታት በአንዳንድ የኢትዮጵያ ክፍሎች የማገገሚያ ማዕከላት መክፈት አስፈልገዋል። ከጫት አልኮልና መሰለ የአደንዛዥ ዕፅ ለማገገም መቀሌ የሚገኘው የአደንዛዥ ዕፅና አልኮል ማገገሚያ ማዕከል የገቡ ወጣቶች ጫት ስለሚያስከትለው ጉዳት ይናገራሉ። የአጃንስ ፍራንስ ፕሬስ ዘጋቢዎች በመቀሌና አዲስ አበባ ተገኝተው ጫት ስለሚያስከትለው ጉዳት ያጠናቀሩትን ዘገባ ጽዮን ግርማ እንዲህ አሰናድታዋለች። ዮናስ ጌቱ የምህንድስና ተማሪ በነበረበት ወቅት እርሱና ጓደኞቹ ሌሊቱ ሙሉ ለማጥናት እንዲያስችላቸው በሚል ነበር ጫት መቃም የጀመሩት። ነገር ግን መጽሐፎቻቸውን ዘግተው ለመተኛት ሲሞክሩ የልብ ምታቸው ይጨምራል። ከዛ ውስጥ ለመውጣትና ለመተኛት ደግሞ እንደ ቮድካና ካናቢስ ያሉ አልኮልና አደንዛዥ ዕፆችን ተጠቅመው ለመተኛት ይሞክራሉ። ዮናስ ወደ አደንዛዥ ዕፅና አልኮል ሱስ የመራው ጫት መቃሙ እንደሆነ ያምናል። ይህ ደግሞ ሙያውን፣ ገንዘቡን፣ የሚያከብራቸውን ቤተሰቡንና አጠቃላይ ኑሮውን አሳጥቶታል። አንዱ ሱስ ሌላኛውን ሱስ እያስከተለ ይሄዳል ይላል። ሁለቱም የአንድ ሳንቲም ሁለት ገጽታ ናቸው፣ አይነጣጠሉምም ብሏል። ላለፉት 15 ዓመታት እንደ ጫት፣ ሲጋራና ማሪዋና የመሳሰሉ ሱስ አስያዥ ነገሮችን እጠቀም ነበረ። ሱሰኛ ነበርኩ። በመንግስት የሚተዳደረውና መቀሌ ከተማ የሚገኘው የማገገሚያ ማዕከል ጫትና ሌሎች ሱሶቹን ለመተው እንዲችል እገዛ ተደርጎለታል። በማዕከሉ ሌሎች ወጣቶች ከሱስ እንዲወጡ ይበረታታሉ። በብዙ አገሮች ጫት ማምረት፣ መቃመም ሆነ መሸጥ የተከለከለ ነው። በኢትዮጵያና በአንዳንድ የአፍሪካ ቀንድ ሀገሮች ግን የተፈቀደ ነው። አብዛኞቹ ጫት በአንድ ማህበረሰብ ውስጥ የሚያስከትለውን ጉዳት ከመረዳት ይልቅ እንደ ባህል አድርገው ይመለከቱታል። አንዳንዶቹ ግን የጫትን ጉዳት በግልጽ ይናገራሉ፤ የምግብ ፍላጎታቸውን እንደሚዘጋው፣ ጥርሳቸውን ከጥቅም ውጪ እንደሚያደርገው፣ እንዲሁም እንቅልፍም ጭምር እንደሚነሳቸው። ይህ የጫት ልማድ የአንድን ቤተሰብ የገንዘብ አቅምም ይጎዳል። በአዲስ አበባ ከተማ ነዋሪ የሆነ አንድ የጫት ተጠቃሚ ከምስራቁ የአገሪቱ ክፍል የሚመጣውን ጫት በየቀኑ አራት ዶላር ወይም አንድ መቶ አስር ብር አካባቢ እየከፈለ እንደሚገዛ ይናገራል። ወልደ ሀጎስ መቀሌ የሚገኘው የአደንዛዥ እጽና አልኮል ማገገሚያ ማዕከል ኃላፊ እንዲሁም የሳይኮሎጂ ባለሙያ ነው። አገልግሎቱን በነጻ እየሰጠ የሚገኘው የሱስ ማገገሚያ ከተከፈተበት የአውሮፓውያኑ 2015 ዓ ምት ጀምሮ ወደ ማገገሚያው ከገቡት 500 ወጣቶች ውስጥ 80 በመቶ የሚሆኑት ወደ ሱስ የገቡት በጫት ምክንያት መሆኑን ለፈረንሳዊ ዜና ወኪል አጃንስ ፍራንስ ፕሬስ ተናግሯል። ኢትዮጵያ ከቡና ቀጥሎ ትልቁ ወደ ውጭ የምትልቀው ምርቷ ጫት ነው። ጅቡቲና ሶማሊያ ዋና ገበያተኞች ናቸው። አሁን የአገር ውስጥ ተጠቃሚዎች ቁጥርም ጨምሯል። ወልዳይ ተማሪዎች የዚህ ተጠቂ እንደሆኑ ይናገራል። ሆል ናይት አብዛኞቹ ጫት የሚቅሙት የማንበብና የሚፈልጉትን የመስራት አቅማቸውን እንደሚጨምረው ስለሚያምኑ ነው። ሲቅሙ ሌሊቱን ሙሉ ማንበብ ይችላሉ። አንዳንዶቹ ከቃሙ በኋላ ዘና ለማለትና ለመረጋጋት አልኮል ይጠቀማሉ። አንዳንዶቹ ደግሞ ምርቃና የሚባለውን ሳያስወግዱ እንዳሉ ይሆናሉ። በአጠቃላይ ጫት ወደ አደንዛዥ እጾች የሚገባበት መግቢያ በር ነው ይላል። ጫት የሚያስከትለውን ከፍተኛ ጉዳት ለማህበረሰቡ በተገቢው መንገድ ማስተማር አለብን፣ በጉዳዩ ላይም በደንብ ጠንክረን መስራት ይኖርብናል ብሎ ያምናል። በአዲስ አበባ ትንሿ መቋድሾ ብለው በሚጠሯት ቦታ ጫትን አረንጓዴ ወርቅ ብለው ሰይመውታል። በዚህ ቦታ ጫት ሲቅም የተገኘው ወጣት ኦስማን አብዱላሂ ጫት መጥፎ ነው ብሎ አያምንም። ይህ እውነት አይደለም። እንደዚህ የሚሉት መጀመሪያውን አልኮልና አደንዛዥ እጽ ከጀመሩ በኋላ ጫት መቃም የጀመሩ ናቸው። ለዘጠኝ ዓመታት ጫት የቃመው የ30 ዓመቱ መሐመድ ከሊፋ ግን ጫት ትዳሩን እንዳሳጣው ይናገራል። ጫት እየቃመ በፌስቡክ የውስጥ መልእክት መላላኪያ ሌሊቱ ሙሉ ከሴት ጋር እንደሚነጋገር የደረሰችበት የቀድሞ ባለቤቱ ጥላው እንደሄደች ይናገራል። በጫት ምክንያት ያጣውን ሕይወቱን ለማስተካከል በማገገሚያ ማዕከል ውስጥ እንዳለም ገልጿል። ከሱስ ወጥቶ አዲስ ቤተሰብ የመመስረት ህልምም እንዳለው ተናግሯል። አድማጮች እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። ጸዳይ ተድላ ትባላለች። ነዋሪነቷ በዚህ በአሜሪካ ነው። የሙሉ ጊዜ እናት ናት። ይሁንና ቤት መዋል ሳይገድባት የራሷን የዩቲዩብ ገጽ ከፍታ እናት በመሆን ሂደት ውስጥ የተማረቻቸውን ነገሮች ታጋራለች። በዚህም ብቻ ሳትገደብ በእውቀቷ ኢትዮጵያ ውስጥ የሚገኙና በመንግስት የሚደገፉ የወላጅ አልባ ሕጻናት ማሳደጊያዎችን ገንዘብ በማሰባሰብ እየረዳች ትገኛለች። ለዛሬ የሴቶች ጋቢና እንግዳችን ናት። እደን ገረመው እንዲህ አናግራታለች። ጸደይ ተላ ትባላለች ተወልዳ ያደገችው አዲስ አበባ ይሁን እንጂ በአሁን ሰዓት ነዋሪነቷን በዚሁ በአሜሪካን ሀገር ውስጥ አድርጋለች ባለትዳርና የሁለት ልጆች እናትም ናት። በዚህ ልጆችን ማሳደግ በጣም ከባድ በሆነበት በአሜሪካን ሀገር ውስጥ የሙሉ ጊዜ እናት ሆና ልጆቿን መንከባከብ ጀመረች። እናትነት በየቀኑ አዲስ ነገር እንዳለው ስትረዳ፣ በየቀኑ አዳዲስ ጥያቄዎች ሲመጡባትም እነሱን እንዴት እንደተወጣቻቸው የዩትዩብ ገጽ ከፍታ ሀሳቧን ማጋራት ጀመረች። እንግዲህ እናትነት በጣም ደስ የሚል የተለየ አለም ነው ብዬ ነው የማስበው። ትልቅ እግዚአብሔር በረከት ነው። የዩቲውብ ቻናል የጀመርኩበት ምክንያት የመጀመሪያ ልጅን እርጉዝ ከሆንኩበት ጊዜ ጀምሮ ብዙ ነገሮችን አነብ ነበረ። ምክንያቱም በልማድ ማሳደግ ዓለም ደግሞ በቃ እንዲህ ነው የሚደረገው በሚባለው አይነት እና ስል ብዙ ነገሮችን አነብ ነበር እና ምን አሰብኩኝ፣ እኛ ሀገር በተለይ ባለው ሁኔታ ብዙ እንደዚህ የሚነበቡ ነገሮች አላየሁኝም። ምንታ አደግ ወይም ደግሞ በነበርኩበት ጊዜ ና ብዙ መጽሐፍቶች አልነበረውም ብዙም ሰው ያልምድ አልነበረውም ነውና እንደው ያለኝን ነገር የተማርኩትን ነገር ባካፍል ብዬ ነው እንግዲህ ዛላ የተለያዩ ሀሳቦችን ማካፈል የጀመርኩት። ጸደይ በዚህም ብቻ ሳትገደብ፣ ከቤቷም ሳትወጣ እውቀቷንና ገንዘቧን ተጠቅማ በኢትዮጵያ የሚኖሩ ወላጅ አልባ ህጻናትን ለመደገፍ ከሚሰራ ኤኮፋውንዴሽን ከተሰኘ ድርጅት ጋር ጥምረት ፈጠረች። ኢትዮጵያ ውስጥ ያሉትና በመንግስት የሚደገፉትን ክበበ ፀሐይ ቀጨኔ የሴቶች ልጆች ማሳደጊያና ኮልፌ የወንዶች ልጆች ማሳደጊያ ማዕከላትን ለመደገፍም የተቻላትን ያክል ለማድረግ የገንዘብ ድጋፍ በማሰባሰብ ላይ ትገኛለች። እንዲያው እንዴት ብለሽ ይህን ነገር ጀመርሽው? በምን አይነት ሁኔታስ ነው ድጋፍ የምታደርጊው ስል ጠየኳት። እንደ አጋጣሚ ነው። አንድ ጊዜ ዩቲዩብ ላይ ሆኜ እንደዚህ የተለያዩ ፕሮግራሞችን ኢትዮጵያ የተሰራ ፕሮግራም ነው። አንዲት እናት ልጆችን ከአንደኛው የመንግስት ህጻናት ማሳደጊያ ወስዳ እንዴት እንዳሳደገች እንዴት እንደወሰደች ስትናገር ስለነበረው ሁኔታ በጣም ያሳዝን ነገር ነበር የተናገረችው። ከዛ ወዲያ ምን ማድረግ እችላለሁ እን ማሰብ ጀመርኩኝ። አንድ ፋውንዴሽን አለ የሚረዳ እና ከሷ ጋር አብረን ለመስራት ተነጋገርን። እንግዲህ ሁላችንም እንደምናውቀው ዓለም አቀፍ በጉዲፈቻ ልጆችን ማሳደግ በዓለም አቀፍ ደረጃ አሁን በኢትዮጵያ ተከልክሏል ከሁለት ሺህ አስራ ስምንት ዓመተ ምህረት ጀምሮ። ስለዚህ ይሄ ማለት እንግዲህ ወላጅ የሌላቸው ህጻናት በኢትዮጵያ ሆነው የሚያድጉበት ሁኔታ እንዲመቻች ተወስኗል ማለት ነው። ይሄ በሚሆንበት ጊዜ እንግዲህ ምንድን ነው፣ በየቀኑ ነው ወላጅ የሌላቸው ህጻናት ወደ ህጻናት ማሳደጊያ የሚወሰዱት፣ በየቦታው ይገኛሉ ይሄ ደግሞ በጣም ከባድ የሆነ ተጽዕኖ ይፈጥራል ባሉት ማሳደጊያዎች ላይ። ምክንያቱም የማሳደጊያው ያለው ብችን የመያዝ ብቃትና የልጆቹ ብዛት እየተመጣጠነ ያለበት ሁኔታ አይደለም ያለውና ይሄ ፋውንዴሽን ትልቁ አላማው ምንድን ነው እዛ ላሉ ልጆች እንግዲህ በሚኖራቸው ቆይታ ያው ሀገር ውስጥ ቤተሰብ እስከሚወስዳቸው ድረስ የተመቸ ሁኔታ እንዲሆንላቸው በማሳደግ ውስጥ የሚያሳልፉት ጊዜ ጥሩ በሆነ ለልጆች የተመቸ ሁኔታ የሚያድጉበትን ነገር ለማመቻቸት የሚሰራ ፋውንዴሽን ነው እና እንግዲህ የመጀመሪያ ስራ የሚሆነው አሁን ያለ ህቃን የማሟላት ያለው ህፃን ቁጥርና ለምሳሌ ያለው አልጋ ብዛት ተመጣጣኝ አይደለም። ስለዚህም የህፃናት አልጋ አለ እዛ ውስጥ አዳዲስ የተወለዱ አራት አምስት ህፃናት አንድ ላይ የሚደረጉበት ሁኔታ ያለው አልጋ የለም። እንደገና የቤት እጥረት አለ እና በጣም የተጨናነቀ ሁኔታ ነው ያለው። ስለዚህ እሱን ለመቅረብ ሲባለ ዋጋም ተመን ወጥቶ የሚፈጃው የራስን የቻለ የገንዘብ መጠን አለ። እኔ ደግሞ ከዛ ውስጥ እንግዲህ ራሴ የማውቃቸውን ሰዎች አስተባብረ እሱ በዛ ልጀምር ብዬ የህፃናት አልጋም ቤድ አስራ ስምንት ያስፈልጋል። ለእሱ ገንዘብ ማሰባሰብ ላይ ነኝ ያለሁት። ጸደይ ለምታውቃቸው ሰዎች በግሏ ደብዳቤ በመጻፍና ሰዎች ድጋፍ እንዲያደርጉ በማበረታታት የገንዘብ ማሰባሰቡን ሂደት ሀብላ ጀምረዋለች። እንግዲህ አሁን ባለው ሁኔታ ፋውንዴሽኑ ገጽ ላይ ነው ሰዎች ማዋጣት የሚችሉት። በገንዘብ መርዳት የማይችል ሰው ደግሞ ብዙ መርዳት የሚችልባቸው ነገሮች አሉ። ለምሳሌ ኢትዮጵያ ውስጥ የምንኖር ሰዎች ወደ እነዚህ ህጻናት ማሳደጊያ ሄዶ ከልጆቹ ጋር ጊዜ ማሳለፍ ራሱ ትልቅ ነገር ነው፣ በተለይ ለህጻናቶቹ። ይህንን ሂደትም ሰዎች በሚችሉት መልኩ በኢኮ ፋውንዴሽን ገጽ ላይ በመግባት እንዲደግፉ፣ በሀገር ውስጥ ያለቱም ደግሞ በገንዘብ እንኳን ባይሆን ሙያዊ ድጋፋቸውን እንዲያደርጉ ታበረታታለች። የአልቢኒዝም ቆዳ ጸጉርና አይንን የሚያነጣ የጤና ችግር ነው። ከአልቢኒዝም ጋር ኬንያ የሚኖሩ ሰዎች ደግሞ ብዙ ጊዜ መገለልና አድሎ ይደርስባቸዋል። ያው በኬንያ ብቻ ሳይሆን በሌሎችም የአፍሪካ ሀገራት ከአልቢኒዝም ጋር የሚኖሩ ሰዎች ይሄ ችግር ይደርስባቸዋል። አንዳንዶችም ተነጥለው የግድያ ሙከራ ይደረግባቸዋል። ከአልቢኒዝም ጋር የሚኖሩ አንድ ኬንያዊ ግን የእግር ኳስ ስፖርትን ተጠቅሞ መገለል እና አድሎን መፋለም ጀምሯል። የሳራ ኪማኒን ዘገባ ሀብታሙ ስዩም እንዲህ ያሰማናል። ቅዳሜ ጠዋት ነው። በኬንያ ታሪክ የመጀመሪያ ሆነው የጥቁር አልቤኒዝም እግር ኳስ ቡድንን ለመሠረተው አለን ሄርበርት ትልቅ ቀን ነው። አልቤኒዝም ቆዳን፣ ፀጉርን፣ አይንን የሚያነጣ የጤና ችግር ነው። ዛሬ ኳስ ግጥሚያ አለ። አሁንም ድረስ የአልቤኒዝም ችግር ያለባቸው ሰዎች በሚገለሉባት ኬንያ ይህ ተራ ቡድን አሊያም ተራ ጨዋታ አይደለም፤ ትልቅ ትርጉም አለው። እግር ኳስ የተለያየ ማንነት ያላቸውን ሕዝቦች ወደ አንድ ያመጣል ከስፖርትም እግር ኳስን ስንመርጥ ቀላልነቱንና በትምህርት ሥርዓት ውስጥ በመካተቱም ሰዎች በቀላሉ የሚስማሙበት ወይንም የሚጎዳኙት የስፖርት አይነት መሆኑን በማመን ነው። ነ ያለው አለን። በመላው ምስራቅ አፍሪካ የአልቢኒዝም ችግር ያለባቸው ሰዎች አካላቶቻቸውን ላስማት መስሪያ ለመጠቀም ባቀዱ የጥንቆላ ሐኪሞች ለመገደል ሲመረጡ ባሽተዋል። አይዛክ መውራ የኬንያ የመጀመሪያና ብቸኛው የአልቢኒዝም ተጠቂ የህዝብ እንደራሴ ናቸው። የአልቢኒዝም ችግር ያለባቸው ሰዎች በእውነትም ይሰቃያሉ። በዚህ ምክንያቱ ደግሞ ጥቁር ሆነው የምር ጥቁር፣ ነጭ ሆነው የምርም ነጭ፣ አካል ጉዳተኛ ሆነው የምርም አካል ጉዳተኛ አለመሆናቸው ነው። አጣብቂኝ ውስጥ ገብተናል። በአጣብቂኝ ውስጥ የገባ ደግሞ ከየትኛውም ወገን መሆን ያቅተዋል። ስለሆነም ራሳችንን መግለጽ አለብን። እነዚህ እንቅስቃሴዎች እኛ ራሳችንን የምናስተዋውቅባቸው የራሳችንን ምንነት የምንፈታባቸው እንቅስቃሴዎችም ናቸው። መገለል አለን ሄርበርትን ከማለምና መሰሎቹን ከማሰባሰብ አላቆሙ። ገና መንፈቅ ያስቆጠረው ቡድኑ በመጀመሪያ ጨዋታው በፍጹም ቅጣት ምት አራት ለሁለት በሆነ ውጤት ድል አድርጓል። አንድ ጊዜ አድሎን መዋጋት ስንጀምር መገለልን መርታት ስንጀምር በውስጣችን ያለውን ታላቅነት ማየት እንችላለን። በታመነውና ቀጥተኛ በሆነው መንገድ ነው ያሸንፍነው። ብቸኛው ነገር የቆዳችን መገርጣትና በዓይን ብርሃናችን ላይ ያለው እክል ብቻ ነው። እሱም ቢሆን ግን ከሰው ያነስን አያደርገንም ነው ያለው። ይህንን ጣፋጭ ሙዚቃ መለስ ብለን ለአድማጮች ማሰማታችን እንቀጥላለን ከዛ በፊት ግን የዛሬው የጋቢና ቪኦኤ ጉዞችን በዚሁ ተጠናቋል በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮኤ በመጠቀም አስተያየቶቻችሁን አድርሱን ጻፉልን ላይክ አድርጎን በሰላም በጤና ያገናኘን ሀብታሙ ዝዩምና ኤደን ገረመው አብረናችሁ ነበር ዝግጅታችንን ያቀናበረልን ሞክቤል ያቤሮ ነው። ደናደሩ መልካም ምሽት ይላችሁ። የሚሆንሽ ለአንቺ ተስማምቶ ውበት ነፍስቲ ዘርቶ መጠ ያልተገኘ የሚሆንሽ ለአንቺ ተስማምቶ